በናይጄሪያ ዋጋ ንረት ባየለበት ሁኔታ ሀገራቸው የፈጠራ ችሎታቸውን እየተጠቀሙ የሚያገለግሉ በርክተዋል። በዚህ ዙሪያ ከአቡጃ የደረሰንን ዘገባ ደረጀ ደስታ ያቀርበዋል። የሰላሳ ዓመቷ አጋታ አኮሪ ለአመታት በአቡጃ የተዋጣላት ነጋዴ ሴት ናት። ልብሶችን የምትገዛው ከትላልቅ ውድ ሱቆች ወይም ቡቲኮች ነበር። ይሁን እንጂ የአዳዲስ ልብሶች ዋጋ ከእጥፍ በላይ ሆኗል። በዚህ የተነሳ ተመጣጣኝ ዋጋ ፍለጋ አሁን ፊቷን ልባሽ ወይም ሰልባጅ ልብሶችን ወደሚሸጡ ሱቆች አዙራለች። ኦኮሪ የልባሽ ልብስ መሸጫ መደብሮች ለከፍተኛ ውጪ ሳይዳርጓት የምትፈልጋቸውን የልብስ አይነቶችም የሚያስገኙላት መሆኑን ትናገራለች። አዳዲስ ልብሶችን ከመግዛት ልባሽ ልብሶችን ወደ መግዛት ተዛወርኩኝ። በልባሽ ልብሶች መሸጫ ሱቆች የሚሸጡ ልብሶች ርካሽ ከመሆናቸውም በላይ ይበረክታሉ። አዳዲስ ልብሶች ውድ ናቸው። ከሰልባጅ ሱቆች ውስጥ ከሚሸጡት ልብሶች በላይ በጣም ውድ ናቸው። ፊቴን ወደ እነሱ ያዞርኩት ለዚያ ነው። ኦኳሪ ያን በማድረግ ብቻዋን አይደለችም። ዝቅተኛ ገቢ ላላቸው ሸማቾች የተዘጋጀው የሰልባጭ ልብሶች መሸጫ ሱቅ አሁን ዋነኛ ገበያ ሆኗል። ኦክሪካ እየተባሉ የሚጠሩ እነዚህ ሱቆች ከሌጎስ እስከ አቡጃ በገበያተኞች ተጥለቅልቀዋል። የምጣኔ ሀብት ምሁር አይዛክ ቦቲ ያገለገሉ እቃዎች ወይም የሰልባጭ ሱቆች የዋጋ ግሽበቱን ለመቋቋም እና እያንዳንዷን ዶላር በአግባቡ ቆጥቦ ለመጠቀም ለሚያስገድደው ፖሊሲ አስፈላጊ ምላሽ ነው ይላሉ። እነዚህን ሁሉ መንገዶች ለህልውና ይጠቀሙባቸዋል። ምክንያቱም መንግስት እየረዳ አይደለም። የኢኮኖሚ ሁኔታ እየረዳ አይደለም። የናይጄሪያ መንግስት ፖሊሲዎች ለሸማቾች ተስማሚ አይደሉም። ስለዚህ ጥቅማቸው በሁለት መንገድ ነው፣ ለሸማቹ ተመጣጣኝ፣ ለሻጩም ገቢያቸውን የሚያሳድጉ ናቸው። የሰላሳ ሁለት ዓመቱ አንድሩ ኢዜህ ይህ መንገድ በፋሽኑ ዘርፍ ሲሰራ አስቀድሞ በልምድ አይቷል። የአዳዲስ ልብሶች ዋጋ ሲጨምር በአቡጃ ታዋቂ የሆነው ኒያንያ በኦክሪክ ሱቆች የሰልባጅ ልብሶችን ወደ መሸጥ ተቀየረ። ኢዜህ ይህ ቢዝነሱ እንዲሰነብት አስችሎታል ይላል። አዲስ የሆነው ልብስ እጅግ ውድ የሆነበት ጊዜ መጣ። የዋጋ መጠን ከፍ አለ። በገበያ ውስጥ ያለው ዋጋ እጅግ ከፍተኛ ሆነ። ስለሆነም ብዙዎች በዚያ ዋጋ ማግኘት አልቻሉም። ጥናቶች እንደሚያሳዩት ናይጄሪያ በዓመት ከ500 ሺህ ቶን በላይ ልባሽ ወይም ሰልባጅ ልብሶችን ታስገባለች። ይሁን እንጂ ግን ከውጭ የማስመጫ ወጪው እየጨመረ ሲመጣ አማራጭ የሆኑት አንዳንድ የሰልባጅ ነጋዴዎች ሳይቀሩ ዋጋ ለመጨመር መገደድ ጀመሩ። ይህ የመንግስት ተቀጣሪ ለሆኑት እንደ ክሪስ ኦሉፉ ላሉት ብዙዎቹ ሰዎች ወጪዎቻቸውንና የአለባበስ ምርጫቸውን ሚዛን ለመጠበቅ አስቸጋሪ እየሆነ መጣ። ኦሉፍ ይህን ይገልጹታል። በዚያ ዘመን ኢኮኖሚው በጣም ጥሩ በነበረበት ወቅት የምንገዛው ታዋቂ ከሆኑ ትላልቅ ውድ ሱቆች ወይም ቡቲኮች ነበር። ምክንያቱም በስሙላ ራሳችንን እናመሳስለን የምኖርበት የምንኖርበት መንገድ አለ። ነገር ግን አሁን በኢኮኖሚ ውስጥ ባለው ውጣ ውረድ ምክንያት የልብስ ወጪን ወደ አቅሜ እንዳወርደው ተደርጊያለሁ። የኢኮኖሚ ሁኔታው ከተሻሻለ ወደ ተለመደው የፋሽን ምርጫ ይመለሳለሁ። የኢኮኖሚው ጫና እስካለ ድረስ የልባሽ ልብሶች መሸጫዎች ግብይት ተወዳጅነት እንደሚኖረው ባለሙያዎች ይስማማሉ። ይህ አዝማሚያ በናይጄሪያ የአገር ውስጥ የጨርቃጨርቅ ኢንዱስትሪ ላይ ተጽዕኖ ያሳድራል ምክንያቱም በተመጣጣኝ ዋጋ ከውጭ ከሚገቡ ልብሶች ጋር ውድድር ስለሚገባ እንደሆነ የኢኮኖሚ ባለሙያ አይዛክ ቦቲ ይናገራሉ። ቦቲ በአካባቢው ጨርቃጨርቅ ምርት ላይ ኢንቨስት ማድረግ ውሎ አድሮ አዳዲስ ልብሶችን የበለጠ ተመጣጣኝ እንደሚያደርግ ያምናሉ። ነገር ግን እስከዚያ ድረስ የቁጠባ ግብይት አስፈላጊ ነው ይላሉ። መንግስት በዘርፉ ይመስት ማድረግ አለበት፣ ስራቸውን መደገፍ፣ ሸክሙ ማቃለል፣ የምርት ወጪን በአምራቾች ላይ የሚያደርሰውን የምርት ወጪ ሸክም ወደ ዝቅተኛ የምርትና የሽያጭ ዋጋ ማለትም ተመጣጣኝ ወደ ሆነ ዋጋ ይለውጣል ማለት ነው። ናይጄሪያውያን ከተለዋዋጭ ኢኮኖሚ ጋር ሲላመዱ የሰልባጅ ገበያዎች ተመጣጣኝ አማራጭ ይሰጣሉ።